የአዲስ አበባ ከተማ መስተዳደር ከ1997 ዓ.ም ጀምሮ በርካታ የከተማዋ ነዋሪዎች በጋራ መኖሪያ ቤቶች ልማት ተሳትፈው ተጠቃሚ እንዲሆኑ የተለያዩ የቁጠባ መጠን የቤቶች አይነት ባለው የቤቶች ልማት እንዲሳተፉ ሲያደርግ ቆይቷል። በአርባ ስልሳ ሃያ ሰማንያና አስር ዘጠና የተባሉ እቅዶች ነዋሪዎች እየቆጠቡ በየጊዜው እጣ እየወጣላቸው የተረከቡ የመኖራቸውን ያህል እስካሁን ቤት ማግኘት አልቻልንም የሚሉም አሉ። በአንቺ ስም ሌላ ሰው ወስደዋል ብለው እንደገና ቅሬታ አስገባል። በቃ ይሄ ምንም መፍትሄ ስለሌለው ጊዜው ከሚያልፍብሽ፣ 2005 ተመዝግበች እንደ አዲስ ማለት ነው። እንደ አዲስ ተመዘገብ ሶስት መኝታ ቤት ማለት ነው። እና እስካሁን ድረስ ከ2005 እስካሁን እየከፈልኩ ነው። ምንም ያቋረጥኩት ነገር የለም። ግን ሌሎቹ ከኔ ጋ የተመዘገቡት ደርሷቸዋል። እኔ ግን ምንም መፍትሄ የለውም እስካሁን። ያው በ1997 ዓመተ ምሕረት ነበረ ኮንዶሚኒየም ቤት የተመዘገብ ነው በባላይ ስም። ይው እስከ ዛሬ ድረስ ምንም አይነት ነገር አልደረሰንም። ከ87 ሺህ ብር በላይ ቆጠቡት። ጓደኞቻችን ሁሉ ደርሷቸዋል። እኛ ጋር እስካሁን ምንም አይነት ወይ ጠብቁ ብቻ ነው የሚባለው። ባልደራስ ለእውነተኛ ዲሞክራሲ መሰል ቅሬታ አለኝ የሚሉ ነዋሪዎችን አቤቱታ ከዛሬ ጀምሮ እየመዘገበ ይገኛል። ገና ዛሬ ሶስት ሰዓት ተኩል አካባቢ የጀመርነው ነው። ተመዝግበው የመጡት ሰዎች የከፈሉበትንም መታወቂያ ኮፒ እያደረግን አስቀምጠናል ማለት ነው። ስም፣ እድሜ፣ ምን አይነት ቤት አርባ ስልሳ ነው ሀያ ሰማንያ ነው የኮንዶሚኒየሙ አይነት ምን ያህል ብር እንደመጠን እንደከፈሉና ፊርማ እያስቀመጡ ነው። ሰዎች እንደ ፖለቲካ ፓርቲነታችን የህዝቡን ጥያቄ መመለስ አለብን እና መንግስት ላይ ጫና መፍጠር አለው ነው ሀሳባችን። ጫና ፈጥረን ይህን የህዝቡን ጥያቄ እንድመልስ የአዲስ አበባ የጋራ መኖሪያ ቤቶች ግንባታ እና የተመዘገበው ቁጥር የተመጣጠና ለመሆኑ ተመዝጋቢዎች በተራዘመ ጊዜ መስፈርት እያሟሉ ያሰቡት እንዳይሳካ ማድረጉንም ይናገራሉ። የባልድራስ ለእውነተኛ ዲሞክራሲ ሊቀመንበር አቶ እስክንድር ነጋ ለህዝብ የተገባው ቃል ያልተተገበረው በአፈጻጸም ችግር ነው ብለዋል። ይህ ቃል እንደገና አሁንም አልተገበረም በአንድ በኩል በህዝብ የተመረጠ መንግስት ስልጣን ላይ የለም። በሌላ በኩልም ደግሞ ፈጣን ኢኮኖሚ ድገት አምጥተን ህዝቡን ኑሮ እንለውጠዋለን የተባለውም ተግባራዊ ያልሆነ ዛሬ ይህንን መርሃ ግብር የምናነሳው ይሄ ቃል ያልተገበረበት ምክንያት መንግስት አቅም ሳይኖረ ቀርቶ አይደለም የአፈጻጸም ችግር ነው ብለን ነው የምናምነው። ስለዚህ ይሄ ለህዝብ የተገባውን ቃል ህዝብን አለበት ከሚኖርበት ጭቃ ቤት አውጥተን ደረጃ ያልጠበቁ ቤቶች አውጥተን ወደ ዘመናዊ ቤት ለማሸጋገር ባልደራስ ለሕዝብ ቃል ይገባል እና ለዛ አሁን የተመዘገበውን ሕዝብ አስተባብረን በጋራ እንንቀሳቀሳለን። የጋራ መኖሪያ ቤቶች መርሃ ግብር አላማው ተጠልፏል የሚሉት አቶ እስክንድር የነዋሪዎችን አቤቱታ የምንመዘግበው በቀጣይ የምርጫ ሰራዊት ለመገንባት ነው ሲሉ ተናግረዋል። በተለይ ደግሞ ባለፉት ሁለት ዓመታት ኮንዶሚኒየም ቤት ዴሞግራፊ ቅየር አጀንዳ ተጠልፎ ጭራሽ ያለችው የተሰራችውን አነስተኛ ቁጥር ያላት የጋራ መኖሪያ ቤት እንኳን ከፍሎ እጣ ወጥቶለት ቤቱን መረከብ ለሚገባው ህዝብ እንኳን ሊደርስ አልቻለም። ለዚ አሁን ደግሞ ከአፈጻጸም ማሻገርም ደግሞ የፖለቲካ መሰረባ ሆ አዲስ አጀንዳ ቀርጾ መጣ ስልጣን ላይ የወጣ አስተዳደራለ። ይሄንን በመቃወም አሁን ህዝባችን የተገባለት ቃል እንድተገበር ይገባል። አቅምም አለ፣ የኢኮኖሚ አቅምም አለ። የጠፋው የፖለቲካ ቁርጠኝነት ብቻ ነው። የፖለቲካ ውሳኔ ብቻ ነው። ስለዚህ በሚቀጥለው ምርጫ ላይ መስተዳድሩ ይሄንን ዓላማ ይሄንን ግብ የተቀበለ ፓርቲ ተረክቦ ለህዝብ የተገባውን ቀን መተግበር አለበት ብለን ነው ዛሬ ምዝገባውን የጀመርነው ነው። ስለዚህ የዚህ ኮንዶሚኒየሙ ምዝገባ አንዱ ትልቁ ዓላማና ግብ የምርጫ ሰራዊት መገንባት ነው። ባልደራስ ለእውነተኛ ዴሞክራሲ ሰኔ አንድ ቀን 1997 ዓ.ም በወቅቱ በመንግስት ለተገደሉ ለአካል መጉደልና እስራት ለተጋለጡ ወጣቶች ቋሚ መታሰቢያ እንዲቆም ሁሉም የፖለቲካ ድርጅቶች የጋራ አቋም እንዲወስዱ በማለትም በዛሬው ዕለት ጥሪ አስተላልፏል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ